በዛሬው ዕለት የቀጠሮ እንትን ነበራቸው እዛ ባሉበት ተጨማሪ ቀን ተጠይቋል። ነገር ግን የተወሰኑ ሰዎች ወደ ፍርድ ቤት በመሄዳቸው እና አንዳንድ ንትኖች በመፍጠራቸው ግርግር ተፈጥሯል። እስካሁን በደረሰኝ መረጃ አንድ ሰው ሕይወት አልፏል። የንብረቱ ውድመትም ደርሷል። በሕዝቡ መካከል የተፈጠረ ግርግር ነው ወይስ እንዴት አይነት ግርግር ነው የተፈጠረው? ያው እንግዲህ በፍርድ ቤት አካባቢ ነው መጀመሪያ የሄዱት። ፍርድ ቤት ግን በዚህ ጉዳይ ላይ የተቀመጠ ችሎት የለም። እዛ በመሄድ ያው አንዳንድ ንብረት ማውደም፣ ድንጋይ መወርወር ተጀምሮ ነበር። ጉዳዩ መልኩን በመቀየር የግለሰቦች ንብረት እንደባለፈው ሁሉ ማስበር መስበር ሆቴሎችን መደብደብ አልፎ አልፎ አሁን የንጹሀን ንብረት ምናምን ዘረፋም ተከስቷል። እንግዲህ በዚህ ሂደት ውስጥ የህብረተሰቡን ሰላም ለማስጠበቅ በሚደረግ እንቅስቃሴ አንድ ወጣት ህይወት እንደጠፋ ነው እስካሁን የደረሰኝ መረጃ። የጸጥታ ኃይሎች አስለቃሽ ጭስ መጀመሪያ ይተኩሱ እንደነበር በኋላ ደግሞ ጥይት መተኮስ እንደጀመሩ እዛ ቦታ ነበርን ያሉ ሰዎች ነግረውናል። እንደዛ ነው የሆነው። መጀመሪያ ላይ ጸጥታ ኃይሎች የአስለቃሽ ጭስ እንደተጠቀሙ ተወሰነ ሰዓት በዛ ሁኔታ ጋብ እንዳለ በኋላ ደግሞ ቅድም እንዳልኩሽ የንጹሀን ንብረት ማውደም እና የዘረፋ መልክ ያለው እንቅስቃሴ ነበር። በዚህ ሂደት ነው የአንድ ወጣት ህይወት ያለፈው፣ እስካሁን ባለኝ መረጃ ማለት ነው። እንግዲህ አንዳንድ እንቅስቃሴዎች አሁን እኔና አንቺ እየተነጋገርን ባለንበት ወቅት ስላሉ ተጣራውንና ተጨባጩን ነገር ነገሩ ከተረጋጋ በኋላ የምናገኘው ይሆናል ማለት ነው እንጂ ሆቴሎችም ባንኮችም ሱቆችም እንደዚሁ በድንጋይ መስታወቶቻቸው እንደተዘባበሩ መረጃዎች አሉኝ። የተመረጡ ቦታዎች ናቸው ወይንስ እንደተገኘ ነው እንዲህ ያለው ነገር የተደረገው? እንግዲህ ዘረፋ በባህሪው የሚዘረፍ ነገር እንጂ የሚዘረፍን ሰው አይለይም። እስካሁን ባለው መረጃ ማንኛውም ንጹሐን ዜጎችን ንብረት ነው የጠፋው። ከዛ ባሻገር አንዳንድ መንግስት ተቋማትን እንደዚሁ ትቁሳቁስ መስበርና እነሱንም ለመዘረፍ መሞከር ተስተውሏል። የዛሬው ከሞላ ጎደል ሰላማዊው የከተማው ህዝብ ይሄንን ጉዳይ ይደግፋል አይደግፍም፣ ሰላሙን ይፈልጋል አይፈልግም፣ ምንም ጥርጥር የለውም፣ ህብረተሰቡ እጅግ ሰላም ወዳድ ነው። አሁንም የአካባቢው ሽማግሌዎች ይሄ ነገር መቆም እንዳለበት እና ሁሉ ነገር በስርዓት መልስ ማግኘት እንዳለበት አጀንዳውም ወደ ሌላ መልኩን እየቀየረ እንዳይሄድ ጥንቃቄ መደረግ እንዳለበት የመንግስት አካላትን እየጠየቁ ነው ያሉት እና ታዋቂ ግለሰቦች እንደዚህ እንደዚህ የመንግስት አካላትን እያናገሩ ነው። ስለዚህ አሁን ምንም ግንኙነት በሌለው ጉዳይ ላይ ነው ወደዚህ ግጭት እየተገባ ያለው። ኮሎኔሉ ዛሬ ፍርድ ቤት ቀርበው ነበር። ምንድን ነው በትክክል አልቀረቡም፣ ፍርድ ቤት አልቀረቡም። ይሄ ነው እንግዲህ ያለው የሚመስለኝ። በእኔ እምነት በማህበራዊ ሚዲያው የተዛቡ ነገሮች በጣም በስፋት እየተላለፉ ናቸው። የአመፅ ጥሪዎች እየተጠሩ ናቸው የጎንደርን ወጣትና የጎንደርን ሰላም ወዳድ ህዝብ መጠቀሚያ ለማድረግ የሚደረጉ እንቅስቃሴዎች ናቸው። ይሄንን ደግሞ ህዝቡ ከባለፈውም ግጭት፣ አሁንም እየደረሰ ካለው ግጭት የሚመጡ ጉዳቶች ምን ያህል አጥፊ እንደሆኑ እያየ ነው። ጉዳዩን መጀመሪያ እንግዲህ መንግስትና የከተማ አስተዳደሩ ሰላም ወዳድ ህዝብ የአካባቢው ህዝብ ወደ ነበረበት በመመለስ ስራ ውስጥ ነው ያሉትና የዛሬው እንግዲህ ወደዚህ የሳበው ምንድን ነው? ተጨባጩ ነገር የሚለው ነገር በአጠቃላይ ንግግር ካልሆነ በስተቀር በባለቤትነት እዚህ ውስጥ የተሳተፉት አካላት ካልሆኑ በስተቀር ማንም ሊናገር አይችልም። ምክንያቱም የሰው ህይወትም የሰውን ሀብትና ንብረት ሊያወድም የከተማውን ሰላም ሊያናጋ የሚችል ሁኔታ መከሰት አልነበረበትም እና የተከሰተው ነገር ይሄንን ይመስላል። በአጠቃላይ አሁንም በቁጥጥር ስር አልዋለም ወይስ ተረጋግቷል? እስካሁን ባለው ሰዓት ቀደም ብሎ ከነበረው እንቅስቃሴ የመረጋጋት እና መለሰኛ ለውጥ የመታየት ሁኔታ አለ። ነገር ግን በአንዳንድ መልኩ ደግሞ ያው ጉዳዩ እንዲበርድ እና የከተማው ሰላማዊ ሕይወት ወደነበረበት እንዲመለስ ያለመፈለግ ሁኔታዎች ስለሚስተዋሉ በዚህም በዛም አካባቢ የሚተነኳኮሱ ነገሮች አሉ። እንግዲህ መንግስት ደግሞ ለሕዝቡ ደህንነት ሲባል ለከተማው ደህንነት ሲባል አስፈላጊውን ሁሉ ለማድረግ ይገደዳል። ከሁሉ በላይ ህብረተሰቡ እየመከረ ከዚህ ችግር ወጣቱንም ልጆቹንም መመለስ እንደሚገባው ከራሱ ከህብረተሰቡም ወደኛ አስተያየት እየተሰጠነ ያለውና መንግስትና ህዝቡ ለማረጋጋት ጥረት እየተደረገ ነው እስካሁን ባለው ሁኔታ። አቶ ንጉሱ ጥላሁን የአማራ ክልላዊ መንግስት የኮሚኒኬሽን ጉዳዮች ኃላፊ፣ በጣም አመሰግናለሁ። ለጊዜው አመሰግናለሁ።